በድሬዳዋ ለዲደብሊው አስተያየት የሰጡት አቶ ሱልጣን አልይ በዓሉ በኮሮና መስፋፋት ሳቢያ እንደ ወትሮ በአንድ ቦታ ተሰባስቦ በመስገድ ባይከበርም ጥንቃቄን ተከትሎ በጥሩ ሁኔታ መከናወኑን ተናግረዋል። ሁሉም በተለይ ከዚህ ከበሽታው ጋር ተያይዞ እንደ ወደ አደባባይ ተወጥቶ ወይ ኢድ መስገጃ ሜዳ በመሄድ መስገድ ባይቻለም ወይ ደግሞ በዓሉ ማክበር አዳጋች ቢሆንም ነገር ግን ሁሉም በያለበት እርቀቱን ጠብቆና ተገቢውን ጥንቃቄ በማድረግ ኢዱን ለማክበር ተችሏል። ከኢድም መልስ ሁሉም ዚያራውን ዘመድ አዝማዱን ጎረቤቱን ጥየቃ እንደተለመደው የጤና ባለሙያዎች እና መንግስት የሚሰጠው መረጃና መመሪያ መሰረት ተገቢው በማድረግ በዓሉን ለማክበብ ችለናል። የድሬዶ አስተዳደር ምክትል ከንቲባ አቶ አህመድ መሀመድ ቡህ በበኩላቸው ህብረተሰቡ በዓሉን በመደጋገፍና በመተጋገዝ እንዲሁም በአስተዳደሩ ዘላቂ ሰላም እንዲሰፍን የኮሮና ችግር እንዲቀረፍና የተጀመረው የአረንጓዴ አሻራ እቅድ እንዲሳካ የበኩሉን እንዲወጣ ጠይቀዋል። አረፋ በዓሉን ለዘመናት በቆየው ባህላችን መሰረት ከዘመድ፣ ከወዳጅ፣ ከጎረቤት ጋር እንኳን አደረሳችሁ እየተባባል የተቸገሩትን በመጠየቅና ያለን የማካፈል ፈጣሪ የሚወደውን ስራ በመስራት ልናከብረው ይገባል። በአስተዳደራችን ዘላቂ ሰላም እንዲሰፍ የህግ የበላይነት እንዲከበር። አረንጓዴ አሻራ የችግኝ ተከላ መርሃ ግብር እንዲሳካ የኮሮና ወረርሽኝ የሚያደርሰው ጉዳት እንዲቃለል የሕዝባችን የነቃ ተሳትፎ ወሳኝ በመሆኑ ሁላችንም ከአስተዳደሩ ጎን እንድትሰለፉ በዚህ አጋጣሚ አክብሮቴን፣ ጥሪዬን ለማቅረብ እፈልጋለሁ። አቶ አቡበከር ሁሴን የተባሉ የሀረሪ ክልል ነዋሪ ለዲ ደብልዩ በስልክ በሰጡት አስተያየት በዓሉ የሃይማኖት አባቶች በሰጡት መመሪያ መሰረት መከበሩን ገልጠዋል። ያው ከዚህ በዓል ጋር በተያያዘ ሁሉም በየአካባቢው ባለው መስጊድ አካባቢ ወይንም ቢቻል ቢቻል ቤቱ ሆኖ እንዲያከብር ነበረ ከሃይማኖት አባቶች የተሰጠ አቅጣጫ። በዛሬው ቀን በተከበረው በዓል ላይ ሁሉም በሚቻለው አቅም ያንን ነገር ለማድረግ ሞክሯል። እኛም በሰፈራችን ባለው መስጊድ ላይ ነው ያው ሳም በዛ ቁጥራችን አነስ ብሎ በሌላ ጊዜ ለየት ባለ መልኩ ለመስገድና ያው ዛሬ በመስገድና የተለያዩ የበዓል ስነ ስርአቶችን ማክበር የቻል ነው። በዚህ አይነት መልኩ ነበር ዛሬ። በሀረሪ ክልል ነዋሪ የሆኑት ዋና ኢንስፔክተር ረምዚ ሱልጣን በበኩላቸው በዓሉ የኮሮና ስርጭትና የጸጥታ ችግሩ ጥላ ቢያጠላበትም በሰላም መከበሩን አስረድተዋል። የዛሬ አረፋ በዓል ከኮሮና ስጋትና ከወቅቱ በነበረው የጸጥታ ችግር አኳያ ያው የራሱን ጥላ ቢያጠላበትም ሰላማዊ ነበር። ሙሉ በሙሉ ያለ ምንም የጸጥታ ችግር በዓሉ የተከበረበት ሁኔታ ነው ያለው። እና እስካሁን ኮሮና ምክንያት እና በኮሮና ጋር ብቻ በተገናኘ ምክንያት ማህበረሰቡ ያውርቀቱን ጠብቆ አስፈላጊውን ጥንቃቄ እያደረገ ከማክበር አኳያ ካልሆነ በስተቀር ሙሉ በሙሉ ሰላማዊ የነበረበት ሁኔታ ነው ያለው። የአረፋ በዓል በተለይ በድሬዳዋ ከዋዜማው ጀምሮ በተለያዩ ርችቶችና መብራቶች በደመቀ መልኩ እየተከበረ ይገኛል። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ።